ይህ ዓለም አቀፍ ስብሰባ የተመራው በአውሮፓ ሕብረት የውጭ ግንኙነት ኃላፊ ወይዘሮ ፌደሪካ ሞገሪኒ፣ በጀርመን፣ በብሪታንያ፣ በኖርዌይ፣ በካታርና በኩዌት የውጭ ጉዳይ ሚኒስትሮች ነበር። ይሁንና ማክሰኞ ዕለት በሶሪያ የተፈጸመው የኬሚካል መሳሪያ ጥቃት በስብሰባው ላይ የራሱን ተጽዕኖ እንዳሳደረና የሶሪያን መጻዒ ዕድልም ይበልጥ እንዳደበዘዘው በሰፊው እየተነገረ ነው። የስብሰባው መጠናቀቅ ተከትሎ ለጋዜጣዊ መግለጫ የተቀመጡት የህብረቱ የውጭ ጉዳይ ኃላፊና ሌሎች የውጭ ጉዳይ ሚኒስትሮች በሰጧቸው መግለጫዎች ይበልጥ በኬሚካሉ ጥቃትና በተጠያቂዎቹ ላይ ያተኮሩ ነበሩ። ሩሲያ፣ ኢራን፣ ቱርክና አሜሪካም ጭምር በስብሰባው የተሳተፉት በመካከለኛ ባለስልጣኖቻቸው ሲሆን በመግለጫውም ላይ ያንዳቸውም ተወካዮች ተገንተው የሰጡት ማብራሪያ አልነበረም። ይህም በሶሪያ ጦርነት በቀጥታም ይሁን በተዘዋዋሪ ተሳታፊ በሆኑት ኃያላኖቹ መንግስታት መካከል ያለው ልዩነት እንዳረገበና የሶሪያ ጦርነትም ሆነ የህዝቡ ስቃይ ለመቆም ገና ብዙ እንደሚቀረው የሚያመላክት ነው ተብሏል። የአውሮፓ ህብረት የውጭ ግንኙነት ኃላፊና የስብሰባው ዋና መሪ ወይዘሮ ፌዴሪካ ሞጎሮኒ ከስብሰባው በኋላ በሰጡት መግለጫ እንደገለጹት ከሆነ ግን የዓለም አቀፉ ማህበረሰብ በሱሪያ ጉዳይ በጋራ ለመስራት ዛሬም ቁርጠኛ ነው። የዓለም አቀፉ ማህበረሰብ ሁሉም ሶርያውያን ነጻነቷ፣ አንድነቷና ሉዓላዊነቷ በተጠበቀች ሶርያ በሰላም እንዲኖሩ ለመርዳትና ለዚህም በጋራ ለመስራት ቁርጠኝነቱን ዳግም አረጋግጧል። ዘላቂነት ያለው ሰላም እንዲሰፍን ለማድረግ ከምናደርገው ጥረት ጎን ለጎን በሱሪያ ውስጥና በጎረቤት ሀገሮች ያሉትን እርዳታ ፈላጊዎች በአስቸኳይ የሰብአዊ እርዳታ ለመደገፍ ተስማምተናል ብለዋል። ወይዘሮ ሞገረኒ አክለውም የሰብአዊ እርዳታ ብቻውን ጦርነትን አያቁም፣ ሱሪያውያን የሚፈልጉትና የሚጠይቁት በሱሪያ ፓርቲዎች መካከል ፖለቲካዊ ድርድር እንዲደረግና ሰላም እንዲወርድ ነው በማለት የጄኔቫው የሱሪያ የሰላም ንግግር ተጠናክሮ መቀጠል እንዳለበት አሳስበዋል። የሱሪያ ጦርነት ከሁለተኛው ዓለም ጦርነት ወዲህ ዓለምን ያጋጠመው ከፍተኛ የሰብአዊ ቀውስ እንደሆነ ነው የሚነገረው። እስካሁን ከ470 ሺህ በላይ ሰዎች በጦርነቱ ህይወታቸው አልፏል። በሚሊዮን የሚቆጠሩና ከሶሪያ ህዝብ አንድ አራተኛ በላይ የሚሆኑት ደግሞ ለስደት ተዳርገዋል። በአገሪቱ መሠረታዊ ልማትና ተቋማት የደረሰው ውድመትም ከ100 ቢሊዮን ዶላር በላይ እንደሚገመት ነው ጥናቶች የሚያሳዩት። ከስብሰባው በኋላ በተሰጠው ጋዜጣዊ መግለጫ የጀርመኑ የውጭ ጉዳይ ሚኒስትር ሚስተር ሲግማን ጋብርኤል የሶሪያን ስደተኞች ተቀብሎ በማስተናገድ በኩል የአካባቢውን ጎረቤት ሀገሮች ያድንቀው አውሮፓን ግን ወቅሰዋል። የብሪታንያው የውጭ ጉዳይ ሚኒስተር ቦሪስ ጆንሰን ደግሞ የኬሚካል ጥቃቱን ጉዳይ ትኩረት ሰጥተው የአሳድን መንግስት ጥያቄ ያደረጉ ሲሆን የመንግስታቱ ድርጅት የጸጥታው ምክር ቤት በጉዳዩ ላይ ውሳኔ እንዲያሳልፍ ሀሳብ ማቅረባቸውን አስታውቀዋል። የመንግስታቱ ድርጅት ተወካይ ሚስተር ስቴፈና ኦብሬል በበኩላቸው የኬሚካል ጥቃቱን የፈጸመው ማንነት የተጣራ መሆኑን ገልጸው፣ የሱሪያን ህዝብ ስቃይ የሚያቆመው ግን ሰላም ብቻ መሆኑን አስረድተዋል። የህዝቦችን ስቃይ ሊያቆም የሚችለው ሰላም ነው፣ ሰላም ደግሞ የፖለቲካ ሂደትን ይጠይቃል በማለት አሁን የአስቸኳይ እርዳታ ለማድረግ ትልቅ ችግር የሆነው ደግሞ ተረጆችን ለመድረስ አለመቻሉ ነው ብለዋል። የማክሰኞ ጥቃት የሶሪያ ተፈላሚ ኃይሎች በሩሲያ ቱርክና ኢራን አግባቢነት የደረሱበትን የተኩስ አቁም ስምምነት እንዳያፈርሰውና የጄኔቫውን የሰላም ውይይትም ይበልጥ እንዳያወሳስበው ተሰግቷል። በጉባኤው ላይ የፕሬዝዳንት ትራምፕ አስተዳደር ያስታወቀው የእርዳታ መጠን ባለፈው ዓመት የኦባማ አስተዳደር ከሰጠው በግማሽ ያህል የቀነሰ መሆኑ ለችግሩ የተሰጠውን ትኩረት የሚያሳይ ነው በማለት በርካታ የስብሰባው ተሳታፊዎች በሁኔታው እንዳዘኑ ከስብሰባው የወጡ መረጃዎች ጠቁመዋል። በመሆኑም ሶሪያ አሁንም የጦርነት የዋይታና የለቅሶ ምድር ሆና መቀጠሏ አይቀርም በማለት የሰብአዊ መብት ተቆርቋሪዎችና ጦርነትን የሚቃወሙ ወገኖች ስጋታቸውን እየገለጹ ነው። ገበያው ንጉሴ ለዶቼ ቬሌ ራዲዮ Brussels